በምዕራብ ሐረርጌ መሰላ ከተማ በዛሬው ዕለት ተማሪዎች ባካሄዱት ተቃውሞ የኦሮሚያን ገበሬዎች ያፈናቅላል የተባለውን የአዲስ አበባና የፍንፍኔ ዙሪያ የተቀናጀ ማስተር ፕላን አውግዘው በተቃውሞ ሳቢያ የታሰሩ ሁሉ እንዲፈቱና የተገደሉ ሰዎች ቤተሰቦች ካሳ እንዲከፈሉ ጠይቀዋል። ዛሬ በተካሄደው ሰልፍ ላይ ሁለት ተማሪዎች በጸጥታ አስከባሪዎች ቆስለው ወደ ጭሮ ሆስፒታል መወሰዳቸውና ከሀያ በላይ የሚሆኑ ሌሎች ደግሞ መታሰራቸውን ይደርስብኛል ያለውን ጥቃት በመፍራት ስሙ እንዳይገለጥ የጠየቀ ተማሪ ገልጿል። ትላንት ምሽት የዛሬውን ሰልፍ ለማካሄድ የተማሪዎቹን እቅድ የሰሙ ፖሊሶች ማለዳ በማሰላ ከተማ በመሰማራት ያገኙትን ወጣት መደብደብ ያዙ ብሏል። ተማሪዎችን ሳይሆን የቀን ሰራተኞችን መደብደብ ጀመሩ። እነርሱን በመደብደባቸው ተቆጥተው የሁለተኛ ደረጃ ተማሪዎችን በመቀላቀል በሰልፉ ተካፈሉ። በተጨማሪም የወረዳዋ ፖሊሶችና ካቢኔ አባላት ተኩስ ከፍተውብን እኛም ድንጋይ ወርውረን ተከላክለናል ብሏል ተማሪው። ተከሰተ የተባለውን የተቃውሞ ሰልፍና ጉዳት አስመልክቶ የመሰላ ከተማ ወረዳ አስተዳዳሪ እና ደህንነት ጉዳይ ኃላፊ አቶ ድኒ አሚን እንዲሁም የምዕራብ አረርጌ ዞን አስተዳዳሪ አቶ አልዩ ኡመሬን በወረዳው የኦህዴድ ድርጅት ጉዳይ ኃላፊ አቶ ሙክታርን ለማነጋገር ያደረግ ነው ሙከራ ስልካቸው ስለማይነሳ አልተሳካም። ይህ በእንዲህ እንዳለ ትላንት በአዳማ ዩኒቨርሲቲ ቅጥር ግቢ ውስጥ በተካሄደ ተቃውሞ ሁለት ተማሪዎች በፌዴራል ፖሊሶች መገደላቸው ተነግሯል። አንደኛው ተማሪ ወዲያው ሲሞት፣ የሁለተኛው ህይወት ያለፈው ዛሬ መሆኑን ጥቃት እንዳይደርስበት በመስጋት ስሙ እንዳይጠቀስ የጠየቀ ተማሪ ተናግሯል። ዛሬ በአዳማ ሳይንስ እና ቴክኖሎጂ ዩኒቨርሲቲ ሁለት ተማሪዎች ሞተው ተገኝተዋል። እነሱም የሞቱ ብለ በኃይለኛ ድብደባ በደረሰባቸው እና እንዲሁም ከፎቅ በመወርወር ነው። አሁን የሞቱ ተማሪዎች ደግሞ ሬሳቸው ወደ ቤተሰባቸው እየተላከ ነው። እሱም ከሰራተኞች ከሆስፒታል የሚሰሩት እና ከአካባቢ ያላቸው ከኢንፎርሜሽን በሰማሁት ነው። ሌሎቹ ደግሞ የፌዴራሊስት ኮንግሬስ አባል የሆኑት ተማሪዎች ለብቻ ተለይቱ በሌላ እስር ቤት ላይ የትም እንደሆነ የማይታወቅ ቦታ ላይ ተወውደዋል ነው። ተማሪው በዩኒቨርሲቲው ቅጥር ግቢ ፍርሃት እንደነገሰና ለራሱም ህይወት እንደሚሰጋ ጨምሮ ገልጿል። ያለው ዩኒቨርሲቲ ላይ በጣም የወታደር መሰልጠኛን የሚመስለው እንጂ የተማሪ መሰልጠኛ አይመስልም። የኦሮሞ ተማሪ የሆነውን ማስወጣት አይቻልም። ሌላውን ያስወጣሉ። ሲያስገቡ ደግሞ አይዲ በመቀማት እና ሌላውን ደግሞ እንደፈለጉ ማስወጣት ማስገባት ይችላሉ። አሁን እኛ መንቀሳቀስም አንችልም። አሁን እኔ ያለሁበት ቦታ ራሱ በጣም ለእኔ ራሱ የሚያሰጋ ሁኔታ ውስጥ በጣም ፍርሃት ላይ እኔ ያለ ነው። ምን እንደሚሆን አናውቅም። ከአሁን በኋላ የሚታወቅ ነገር የለም በቃ ትላንት በአዳማ ዩኒቨርስቲ በፌዴራል ፖሊሶች ተገደሉ ስለተባሉ ተማሪዎች ለማጣራት ወደ አዳማ ፖሊስ ጣቢያ ስልክ ደውለን ፖሊስ ደረጃ አድነውን አግኝተናል። ጀቹን ዋጀረሰነ ታውስ ወደ ፈኖ ጉቱ ቁልቁሉን ቀቡካ ድማ ከናለ አዎ የዚህ መስሪያ ቤት አባል ነኝ፣ ነገር ግን በዚህ ጉዳይ ላይ የተጠራ መረጃ የለኝም። ጠዋት በዩኒቨርስቲው ትንሽ ረብሻ እንደነበር ሰምቻለሁ። በተረፈ ሰላም ነው። በዩኒቨርሲቲው ተማሪዎች ያሉበትን ሁኔታ እንዲያስረዱም ወደ አዳማ ዩኒቨርሲቲ ምክትል ፕሬዝደንት ዶክተር ለሚጉታ ቢሮም ስልክ ደውለን ነበር። ስልካቸው አይነሳም። በሌላ በኩል በምስራቅ ወለጋ ጊዳ አያና ከተማ የመሰናዶና የሁለተኛ ደረጃ ተማሪዎች ዛሬ የተቃውሞ ሰልፍ አካሂደዋል ከዚህ በፊት እንዳደረጉት ሁሉ ጥቁር ልብስ ለብሰው ወደ ትምህርት ቤት በመሄድ ተቃውሞና መፈክሮቻቸውን አሰምተው እንደተመለሱ ከስፍራው ያነጋገርናቸው የዓይን እማኝ ገልጸውልናል። በፊት እንዳደረጉት ሁሉ ዛሬም ትምህርት ቤት ገብተው ተቃውሟቸውንና መፈክራቸውን አሰምተው ነው። ትላንትም ዛሬም የወጡ ትምህርት ያው እንደቆመ ነው ያለው ማለት ነው ጉዳይ አያና ጥያቄያቸው እና መፈክራቸው ያው የአዲስ አበባ እና የኦሮሚያ ከተሞችን ከተማዎችን፣ የሚመለከት ትራንስፖርት ላን ቃወም ና በዚህ ምክንያት የታሰሩና የሞቱ ሰዎች መንግስት እንዲጠየቅ ነው የሚሉት። ባለፈው ሳምንት እንዳደረጉት ሁሉ ዛሬም የሀዘን ልብስ ጥቁር ልብስ ለብሶ ነው የሚመጡት። እዛ ግቢ ከገቡ በኋላ ተማሪዎቹ መፈክራቸውን እና ጥያቄዎቸውን አሰምተው ነው የሚወጡት። አውቶቡሶቹ ከዚህ በፊት እንዳደረጉት ዛሬና ትላንት ተማሪዎችን አልደበደቡም። የታሰረንም የለን። ዛሬ እዛ አካባቢ ያሉት ፖሊሶች ደግሞ የኦሮሚያ ፖሊስና የኦሮሚያ አድማ በታኝ ፖሊሶች ናቸው። እነሱ ከግቢ ውጪ ተማሪዎቹን እየተከታተሉ ዛሬና ትላንት ተማሪዎቹ በዚህ መልኩ ጥያቄዎቻቸውንና መፈክሮቻቸውን አሰምቶ ወጥቷል። ከጊዳ አያና ከተማ በጸጥታ ኃይሎች ከአሁን በፊት ቁጥጥር ስር የዋሉ ከፊል ተማሪዎች መፈታታቸውን፣ ሌሎች ግን አሁንም ታስረው እንደሚገኙ እኚሁ የአይን ማኝ ገልጸውልናል።